መረጃዎች ተሳስተው የሚቀርቡት ባለማወቅ ወይንም ደግሞ በአቅም ማነስ ብቻ ሳይሆን ሆን ተብሎ እንደ መሳሪያ እንዲያገለግሉ ይሄ ዲስኢንፎርሜሽን በምንለው መንገድ ጥቅም ላይ እየዋሉ በመሆናቸው ይሄ ለሕብረተሰብ ጤናማ እንቅስቃሴ ስጋት የሚደቅን እንደሆነ ነው ሁ የምገነዘበው። ማህበራዊ ሚዲያ የዋርድ የሚያደርገው እውነትን ሳይሆን እንደማዛነበ ጩኸት ነው። ምን ያህል ሰው መረጃ ፕሮዲሰ እንዲያዩ ለበቀ የሚለው ነገር ነው። ስለዚህ የመረጃው እውነትነት የመረጃው አቅምነት ያን ያህል ብዙ ትርጉም የማይሰልፈው ደረጃ እኔ አሳሳቢነቱን እንደውም ኤመርጀንሲ አድጌ ነው መውሰድ። በጣም አሳሳቢ፣ በጣም አስቸኳይ ትኩረት ሊሰጠው የሚገባ ጉዳይ እርግጥ ነው፣ ጥሩ ሀሳብ ህይወትን ሊቀይር ወይም ሊያሻሽል ይችላል። የዚያ ጥሩ ሀሳብ መገኘት ራሱን የቻለ ጥያቄ ቢሆንም መልካም ሀሳብ በፈነጠቀው ብልሃት ህይወታችንን ማሻሻል ወይም መለወጥ ይቻለን ዘንድ ግን መጀመሪያ ህይወት ሊሻሻል ወይም ሊለወጥ የሚቻሉን ሀሳብ ራሱን ማመን አለብን። ዛሬ ዛሬ በተለይ በማህበራዊ ሚዲያ አውድ የሚታዩና የሚሰሙት ህልቆ መሳፍርት የሌላቸው ኢትዮጵያ ነክ መረጃዎች ከብረታ አደጋ ላይ የወደቀውን የማህበረሰቦች አብሮ የመኖር እሴት ይበልጥ ወደ ከፋ የአደጋ አፋፍ እየገፉት ይመስላል። የአደጋውን ምንነትና የችግሮቹን መንስኤዎች መመርመር ብቻ ሳይሆን ሊደረጉ የሚችሉትን ጨምሮ መልከ ብዙ ሀሳቦች በሚነሱበት በዚህ ውይይት በያላችሁበት እንድትወያዩ ይጋበዝን። ወደ ትውውቁ ልውሰዳችሁ? በጣም አመሰግናለሁ አሉላ። እኔ የሚሰራው ኢንተርኒውስ የተባለ ሚዲያ ዲቨሎፕመንት ጋር የሚሰራ ከዓለም አቀፍ ተቋም ውስጥ ነው። ኢትዮጵያ ውስጥ ኢትዮጵያ ቼክ የሚባል ፕላትፎርም ሳፖርት ያደርጋል። እዛ ውስጥ ፋክት ቼኪንግ አናሊስ ነኝ ወይም የመረጃ አንጣሪ ወይም አጣሪ ነኝ ማለት ይችላለሁ። ባክግራውንድ ትምህርትም ጆርናሊዝምን ኮሚኒኬሽን ነው የተማርኩት። ከዛ በፊት ኦንላይን ሚዲያዎች ላይ ዌብሳይቶች ላይ የሚሰራ ነበር። እንዲሁም የማስተማር ስራ ላይ ጋዜጠኝነትና ኮሚኒኬሽን መቀሌ ዩኒቨርሲቲ ውስጥ ይሰራ ነበረ። ከዛ ከወጣ በኋላ ኦንላይን ሚዲያ ላይ የተወሰነ ጊዜ ይሰራ ነበር። ከዛ ነው ኢንተርኔት እንጆይን ያደረ። የቼክ ኢትዮጵያውን አዲሱ ፍሬውን ነው የተዋወቃችሁት። ዶክተር ተሻገር ሽፈራው፣ በስራ ጉዳይ በተጓዝክበት ድሬዳዋ ነው ያገኘንህ። እስኪ አንተም ሞያህን ሙያህንና የነበረህን ልምድ ጨምረህ ንገረን። እሺ አሉላ እኔ አሁን እየሰራሁ ያለሁት አዲስ አበባ ዩኒቨርሲቲ ጋዜጠኝነትና ኮሚኒኬሽን ትምህርት ቤት ላለፉት አስራ ሶስት አመታት ሳስተምር ነበር። ከዚያ በፊት ከአስር አመታት በላይ በልዩ ልዩ ብዙሃን መገናኛ ውስጥ በጋዜጠኝነት ሰርቻለሁ። ዶክተር ቴዎድሮስ ወርቅአለማው እኔ እዚህ ኦሃዮ ክፍለ ግዛት በሚገኘው የኬንት ስቴት ዩኒቨርሲቲ ተባባሪ ፕሮፌሰር ነኝ። እዚህ ዩኒቨርሲቲ ከመጣሁ አንድ አራት አመት አስቆጠርኩ አሁን በዋነኝነት የማጠናው የኢትዮጵያ የመንግስት የህዝብና የሚዲያ ግንኙነት ምን ይመስላል፣ በተለይ ደግሞ በቴሌኮሚኒኬሽን ፖሊሲ ዙሪያ እንዲሁም ደግሞ በመናገር ነፃነት ዙሪያ የተለያዩ ስራዎች እንሰራለን። አመሰግናለሁ። እንግዶቼ ሰዎቻችሁም ለጥውቁ በቀጥታ ወደ ጉዳያ እንገልቃለን። እንደ ሀገር እንደ ህዝብም በዓለም አቀፍ ደረጃም ማለት ይቻላል በጣም አስቸጋሪና አደገኛ ጊዜ ውስጥ እያለፍን ይመስላል ከኮቪድ-19 ባሻገር ይሄም ያነሰ ይመስል የተዛቡ መረጃዎች የማህበረሰብን የኑሮ ዘይቤ እያናወጡ ያሉበት ሁኔታ ውስጥ ነው ያለ ነው። በተለይ በኢትዮጵያ ጉዳይ አለፍ ሁለት ወራት አንስቶ በነበረው የወታደራዊ ግጭቱን ተከትሎ ይበልጥ የተባባሰ ሁኔታ ነው የምናስተውለው። ኃላፊነት ከጎደለው አዘጋገብ ሆን ተብሎ እስከ ለየለት የሐሰት መረጃ ድረስ የተዛቡ መረጃዎች በስፋት በመገናኛ ብዙሃንም ሶሻል ሚዲያ በምንለው ማህበራዊ መገናኛ ይተላለፋሉ፣ ይሰራጫሉ። ነገር ግን መተላለፍ ብቻ ሳይሆን አሉታዊ አንድምታቸው የጎላ እና ምናልባትም የማህበረሰብ አብሮነት ላይም አደጋ መደቀኑ እየታየ ነው። ግጭቶችን እየቀሰቀሱ ወይም እያባባሱ ነው እና በዕለት ተዕለት ከመገናኛ ብዙኃን ስራ ጋራ ህይወቱ እንደተቆራኘ ሰው እስኪ ከምትመለከቱት ቀደም ብዬ ለመንደርደሪያ የጠቃቀስኳቸው አሉ። የተዛባ መረጃ ከመረጃነት ባለፈ አደጋ እያስከተለ ነው፣ አሳሳቢ ሁኔታ እየፈጠረ ነው፣ ይበልጥም አደገኛ ሊሆን ይችላል የሚል ስጋት ነው እየፈጠረ ያለው። ዶክተር ተሻገር ምን ያህል ተጨባጭ ነው ይሄ ስጋት? ልክ ነው ከፍ ያለ ችግር ነው ያለው። እንደሚታወቀው ከዚህ በፊት በመደበኛ የፖለቲካ እና የስልጣን ተፎካካሪነት እውቅና ያልተሰጣቸው በህቡ ሲንቀሳቀሱ ከአገር ርቀው የነበሩ የፖለቲካ ድርጅቶች ወደ ሀገራቸው ገብተው በመንቀሳቀስ ላይ ነው የሚገኙት። ይህ ምናልባት እንደ አንድ መነሻ ቢታይ፣ ለፖለቲካና ለስልጣን ፉክክሩ በጣም በበረታ መጠን ስሜት የተቀላቀለበት ነውጥ የበዛበት አዝማሚያ በጉልህ እየታየ ነው። በዚህ ምክንያት መገናኛ ብዙሃን ለዚህ ዓላማ ውለዋል። የተሳሳቱና ሀሰተኛ መረጃዎች ደግሞ መሳሪያዎች ሆነው እያገለግሉ ስጋቱን በጣም የበረታ አድርገውታል። ምክንያቱም መረጃዎች ተሳስተው ወይም ደግሞ ሀሰተኛ ሆነው የሚቀርቡት ባለማወቅ ወይንም ደግሞ በአቅም ማነስ ብቻ ሳይሆን ሆን ተብሎ እንደ መሳሪያ እንዲያገለግሉ ይሄ ዲስኢንፎርሜሽን በምንለው መንገድ ጥቅም ላይ እየዋሉ በመሆናቸው ይሄ ለህብረተሰብ ጤናማ እንቅስቃሴ ላይ ስጋት የሚደቅን እንደሆነ ነው በራሴ በኩል የምገነዘበው። አመሰግናለሁ። ወዲህ ወደ ዩናይት ስቴትስ ልመለስ። ዶክተር ቴዎድሮስ ቀደም ሲል ዶክተር ትሻገር መንስኤ ሊሆኑ የሚችሉ ነገሮችን ጠቆም አድርገዋል። በዜና ማሰራጫዎችም ማህበራዊ መገናኛዎች ጨምሮ ዛሬ ያለውን አዝማሚያ በጥናትም የምትታዘበውን መሰረታዊ መንስኤዎች ወይም የነኚህ ችግሮች ምንጮችስ ምንድን ናቸው? አመሰግናለሁ አሉላ ይሄ የሀሰተኛ መረጃ መሰራጨት መረጃ መዛባት የኢትዮጵያ ችግር ብቻ አይደለም እውነት ለመናገር አለም አቀፋዊ ችግር ነው እዚህኛ ያለንበትም ሀገር ቅድም አንተ እንደጠቀስከው ትልቅ ትልቅ ትኩሳት ያመጣ ነው ቅርብ ጊዜም ተሰናባችሁ ፕሬዚዳንት ዶናልድ ትራምፕ ከስልጣን ለመውረድ ፈቃደኛ ካልሆኑበት ነገር አንዱ በትዊተር ገጻቸው ሲያስተላልፉት የነበረው በብዛት ሀሰተኛ የሆነ መረጃ እንዴት መጨረሻው የራሳቸውን ደጋፊዎች ለቁጣ ቀስቅሶ ብዙ ብዙ መዘዝ እንዳመጣ የሚታወስ ነው እና ይህንን የማነሳበት ምክንያት ምንድን ነው? ሀሰተኛ መረጃ የኢትዮጵያ ችግር ብቻ አይደለም ግን ኢትዮጵያ ውስጥ ደግሞ ከሌሎች ቦታዎች ከሌሎች ሀገሮች አሜሪካን ከመሰለ ለየት ያለ ጉዳት ሊያመጣ ይችላል የሚል ደግሞ ስጋትም አለ እና ይህንን ስጋት በተለይ እኔ በጣም እጋራለሁ። ለምንድን ነው ኢትዮጵያ ውስጥ ያለው የሀሰተኛ መረጃ መሰራጨት ካለን የሴኪሪቲ ወይም ደግሞ የፍትህ ተቋማትም አቅም መጓደል አንጻር ተያይዞ ሊመጣ የሚችል ተጠያቂነት በጣም አናሳ የሆነበት አገር ስለሆነ ብዙ ጉዳት ሊያስከትል ይችላል። ይህንን ደግሞ በባለፉት ሁለቱም ሶስት ዓመታት የተለያዩ ግጭቶች በሀገሪቱ ከዚህ በፊት ታይተው በማይታወቅ መልኩ እንዲህ ገነው መውጣታቸው እኔም ካደረግኩት ጥናት ሌሎችም ደግሞ ካደረጉት ጥናት ጋር የማህበራዊ ሚዲያው አስተዋጽኦ እጅግ ከፍተኛ እንደነበረ የምንረዳበት ነው። ይሄ ካድ ነገር አይደለም። ግን ደግሞ ይሄ ሁሉ ለምንድን ነው የሆነው? ምን አዲስ ነገር መጥቶ ነው? ከዚህ በፊት ሚዲያ አልነበረም ወይ ብሎም ደግሞ መጠየቅ ያስፈልጋል። በእርግጥ አሁን ያሉትን የማህበራዊ ሚዲያ ተቋማት በተለይ ደግሞ ሀገራችን በስፋት ህብረተሰቡ የሚጠቀመው ፌስቡክን ነው። አልፎ አልፎም ከተማ አካባቢም ያሉ ሰዎች ትዊተር ይጠቀማሉ። በእርግጥ እነኚህ ማህበራዊ ሚዲያ ተቋማት ሪዋርድ የሚያደርጉት የሚያበረታቱት ምንድን ነው ብሎ መጠየቅ ያስፈልጋል። ነው በመጨረሻ ስትመለከታቸው አወቃቀራቸውን፣ እነኚህ ተቋማት ትርፋማ ድርጅቶችና ፐብሊክ ሰርቪስ የሚሰጡ ኔሰሰሪ ትራዲሽናሊ ሚዲያ ገለልተኛ መሆን አለበት ወይም ደግሞ ሚዲያ ማዳለት የለበትም ወዘተረፈ የምንላቸው ነገሮች በዋነኝነት የሚመለከታቸው አይደሉም። ስለዚህ ማህበራዊ ሚዲያ ሪዋርድ የሚያደርገው እውነትን ሳይሆን እንደውም አጋነን ባይሆብኝ ጩኸትን ነው። ምን ያህል ሰው አንድን መረጃ በምን ያህል ፍጥነት ብዙ ሰው እንዲያዩ መደረግ የሚለውን ነገር ነው። ስለዚህ የመረጃው እውነትነት፣ የመረጃው ሀቀኝነት ያን ያህል ብዙ ትርጉም የማይሰጠው ደረጃው እኛ ሀገር ቅድም ካነሳሁት ጋር የበለጠ ደግሞ አስቸጋሪና ውስብስብ የሚያደርገው ሁኔታውን እጅግ በጣም ተጻራሪ ተካራሪ ትርክቶች እየበዙ የመጡበት ብዙ አይነት የፖለቲካ አመለካከቶች ያሉበት ያንን ደግሞ የሚያቀራረብ ሲቪል በሆነ መንገድ ክርክር እንዲያደርጉ ሀሳብ ጥሩ ነው። ሀሳብ ክርክር ሲሆኑ የዲሞክራሲ አንደኛው ትልቁ ዋልታው እሱ ነው። ያንን የምናደርግበት ተቋሞች፣ ሚዲያዎች፣ ሲቪል ማህበረሰቦች በሚገባ ሳይኖሩም ለዚህ አይነት ይሄ ቅድም የጠቀስኩትን ባህር ይላለው ሚዲያ ስለተጋለጥን አሁን ማጣፊያው አጥሮናል። አሁን ይሄ ጊዜ የሚወስድ ነገር ነው። የሁለቱ መገናኘት የሶሻል ሚዲያው እና እንደዚህ አይነት ደግሞ በተለያየ አይነት አመለካከት በተለያየ ቡድኖች ተጻራሪ ሆነው የቆሙ ኃይሎች መኖር ሁለቱን እንደ እሳትና ቤንዚን አብሮ እንደመገናኘት ነው ልታየው የምትችለው መልካም። አዲሱ ወደ አንተ ልምጣ። ቀደም ብለ ስታስተዋውቀን ኢትዮጵያ ቼክ እኝህን መሰሉን ቀደም ሲል በዶክተር ቴዎድሮስ እና በዶክተር ተሻገር የተነሱትን የሐሰት ወይም የውሸት መረጃዎች ማጣራት ነው እየሰራቸው ያላችሁት። በስራችሁ የተመለከታችሁትን ያገኛችኋቸውን ወደኋላ ላይ እናመጣለን። ወዲሁም በኦንላይን ሚዲያም ሰርተል ተሳትፈሃልና ያንተ ስትዝብቶች ምን ይመስላሉ? ቀደም ብሎ በዶክተር ቴዎድሮስ እና በዶክተር ተሻገር እንደተነሳውስ ያሳስብሃል ወይ አሁን የምታየው ነገር በእርግጥም ያሳስባችሁ ነው አሁን የምትሰሩትን ስራ የምትሰሩ ምን ያህል አሳሳቢ ሆኖ ይታይሃል ምንስ ትታዘባለ የሶሻል ሚዲያ ተጠቃሚው የኢንተርኔት አገልግሎት የሚያገኘው ኢትዮጵያዊ በጣም አናሳ ነው በሚባልበት ሀገር ትልቅ ፈተና ሆኖ ይመጣ ይመስላል እስኪ ንገረን አሉላ በጣም ጥሩ ጥያቄ ነው እኔ አሳሳቢነቱን እንደውም ኤመርጀንሲ አድጌ ነው የምወስደው በጣም አሳሳቢ በጣም አስቸኳይ ትኩረት ሊሰጠው የሚገባ ጉዳይ። ምክንያቱም አሁን ኢትዮጵያውያን እንዴት ነው መረጃ የሚያገኙት ብለን እንዲሁ በየዕለቱ ራሱ ሰዎችን በመጠየቅ በመታዘብ ራሱ አብዛኛው ሰው መረጃ የሚያገኘው ማህበራዊ ሚዲያ ላይ እንደሆነ መረዳት ይቻላል። አንዳንድ ጥናቶችም ያሳያሉ። ምክንያቱም እንደዛም ብለው ብዙ ሰዎች አንተ እንዳልከው ፔኔትሬሽኑ ትንሽ ሊሆን ይችላል ግን እንትን አለ ሰው ፌስቡክ ስለተጠቀመ ብቻ አይደለም መረጃው የሚያገኘው፣ መነጋገር አለ አንድ ሰው ፌስቡክ ተጠቅመው ለጎረቤቱ ይናገራል፣ እንደዚህ ታክሲ ውስጥ ይናገራል። እና ሚዲያ ብሬኪንግ ኒውሶች የሚመጡ አብዛኞቹ መጀመሪያ በሶሻል ሚዲያ ነው የምንሰማቸው። የእኛ መደበኛው ሚኒስትሪ የሚባለው ሚዲያ ለብዙ ዓመት ተዳክሞም ስለነበረ ስለቆየም የሆነ ቫኪዩም ተፈጥሮ ስለነበር እዛ ጋ ሶሻል ሚዲያው ገብቷል። ቫኪዩሙን ተጠቅመው እና ዋና የመረጃ ምንጭ ነው ማለት እንችላል። አንደኛ ከፍጥነት አንጻርም ነገሮች ሊመጡበት እና እዛ ጋር ደግሞ ምንድን ነው የሶሻል ሚዲያ ላንዲስኬፑ ብለን ስናየው አብዛኞቹን ማታቃቸው ሰዎች አሁን ይመስ ሰዎች ናቸው የት ቦታ ሆነ እንደሚያስተላልፉት ምንጫቸው ምን እንደሆነ አናቅን እና በየቀኑ አዳዲስ ሰበር መረጃ ይመጣል፣ አዳዲስ መረጃ ይመጣል። እውነት ይሁን ውሸት ይሁን ማንም እርግጠኛ አይደለም። ሰው እንዴት ነው እውነታውን እና ውሸቱን እያወቀው ያለው ስንል ፋክት ቼኪንግ የሚሰራው ተቋማት እንደ ሌሎች ሀገሮች በጣም የተጠናከሩ አይደሉም እና ሰው እንዴት ነው ኢትዮጵያ ውስጥ መረጃ እያገኘ ያለው የሚለው በጣም ስናየው በጣም አሳሳቢ ነው እና አብዛኛውን ደግሞ እንዲሁ ለማጣራት ስንሞክር በየቀኑ ብዙ ብዙ ሀሰተኛ መረጃዎች ይገኛሉ እና ለእኔ ኢመርጀንሲ ነው ፕላስ ያ ኢመርጀንሲ ሶሳይቲ ጋር ደግሞ በጣም ዲቫይድ ይፈጥራል ማለት ፖላራይዜሽን ይፈጥራል። አብዛኛው ሰው ወይ ከፖለቲካ አመለካከቱ አንጻር ወይ ከመጣበት አካባቢ አንጻር ነው መረጃዎችን ሊተረጉም የሚችለው እና በዛ ምክንያት ሀሰተኛ መረጃዎች በማህበረሰቡ መካከል ያለውን ጋፕ እያሰፉት እያሰፉት እያሰፉት ሰው እንዳይነጋገር ሲቪል ዲያሎግ እንዳይኖር እያደረገ ያለ በጣም አሳሳቢ ችግር ነው ብዬ ነው የምረዳው እና ትኩረት ያልሰጠግን በጣም ኢመርጀንሲ ኬዝ ይመስለኛል። የሀሰተኛ መረጃ ስርጭት መልካም አስቸኳይ ትኩረት የሚሻ ድንገተኝ ደራሽ እርዳታ እንደሚፈልግ ኤመርጀንሲ ነው ብሎናል አዲሱ። ቀደም ሲል ፍጥነትና ብዛት ከእውነት የበለጠ መሆን በዛሬው የመገናኛ ብዙሀን መረጃዎች እና የሰዎች መረጃዎችን የሚያገኝበት ሁኔታ ላይ ዶክተር ቴዎድሮስ የጠቀሰው አለ። በአንጻሩ ደግሞ የማህበራዊ መገናኛ ገኖ መውጣት ቅድም አዲሱ እንዳለው ዋነኞች የመረጃ ምንጮች እስከ መሆን መድረስ ከሰው ወደ ሰው የሚተላለፈውንም ጨምሮ የተለየ ቦታ ማግኘት ችግሩ ስለ ጋዜጠኝነትና ስለ መደበኛ መገናኛ ብዙኃን መሆኑ እያበቃ ይመስላል። የማይታወቁ ሰዎች በማይታወቅ ቦታ ምንጩ ያልታወቀ መረጃ ማስተላለፋቸው ነው ችግሩ እያላቸው ነው። ማህበረሰብን የማይመጥኑ ግጭት እና ጥፋት የሚጋብዙ የሐሰት መረጃዎች እንዲህ መብዛታቸው ዶክተር ተሻገር እስኪ ተጨባጭ እናድርገው። ዛሬ ባለው ሁኔታ ካለፈው ሁለት ወር ወዲህ በተለይ ወታደራዊ ግጭት ተከትሎ የሚሰሙት መረጃዎች ምን ይመስላሉ? ምናልባት በትምህርት ቤትም ደረጃ በተማሪዎቻቸው የሚጠኑ ወይ ለውይይት የሚቀርቡ ሀሳቦችም ካሉ፣ ሌሎች መድረኮችም ላይ ትኩረት የተሰጠበት ሁኔታ ካለ አዲሱም፣ ያለው ዶክተር ቴዎድሮስም ያለው የነገሩ አሳሳቢነት እርግጥ ነው። አንድ ግን ማየት ያለብን ነገር ይሄ ከጋዜጠኝነት ውጭ ከሙያው ውጭ ያሉ ነገር ግን ሀሳባቸውን እንደ መረጃ እያደረጉ በማህበራዊ ብዙሃን የሚያስተላልፉ ሰዎች የገነኑትን ያክል ኃላፊነት ያላቸው ሙያዊ ጋዜጠኝነት ውስጥ ያሉ ግለሰቦችም ተቋማትም በዛው ይሄ ሀሰተኛ ዜና በተራባበት ወይም በሚራባበት ብዙሃን መገናኛ በማህበራዊ መገናኛ ዘዴ እራሳቸው ደረጃውን የጠበቀ መረጃ በማሰራጨት ሕብረተሰቡን ለማዳን ማህበረሰብን ለማትረፍ መስራት ያለባቸው ይመስለኛል። አሁን ትልቅ ችግር ጣጫ፣ በጣም የተበላሸ ነገር። ምን ያክል አሳሳቢ እንደሆነ እየገለጽን ነው ያለው እንጂ ያንን የሚመጥን እሱን የሚከተል ሳይሆን እሱን ቀድሞ የሚሄድ እርምጃ የወሰድን አይመስለኝም። ቅድም አቶ አዲሱ ጠቁሞታል። ሰዎች ከየት አካባቢ እንደሆኑ እነማን እንደሆኑ ባልታወቁ መጠን ከኃላፊነት ነፃ ሆነው ነገር ግን ኃላፊነት የሚጠይቅ ስራ እየሰሩ ማህበረሰብንና ሰዎችን እየጎዱ ነው ያሉት። እና እንደተባለው ይሄ እውነት ነው። የአስቸኳይ ጊዜ ጉዳይ ነው። ቀጠሮ የሚሰጠው ነገር አይደለም። ምክንያቱም ማህበረሰቡ ሽግግርና በለውጥ ላይ ባለበት ጊዜ ግጭቶችና የሰዎችን ስሜት የሚነኩ ቁጣን የሚያባብሱ ሁኔታዎች ባሉበት ጊዜ የእነዚህ ድርሻ ደግሞ እጅግ የከፋ ይሆናል። ከዚሁ ጋር አብሮ ምንድን ነው በአንድ ወይም በሌላ መንገድ ለፖለቲካ ስልጣን ሽሚያ የሚፎካከሩ የፖለቲካ ፓርቲዎች ተከታዮቻቸው በኃላፊነት መንፈስ እንዲንቀሳቀሱ የማድረግ ድርሻ እየተወጡ አይመስልም። እንዲያውም እነዚሁኑ ማህበራዊ መገናኛ ብዙሀን በመ የመረጃ ምንጭ ተቋማትና ግለሰቦች እራሳቸው መረጃን አሾልከው በመስጠት ይሄ ሊክ የሚሉት ማለት ነው። እነዚህ ወይም በግዴታ የማይጠይቅ ነገር ግን የጋዜጠኛን ስራ በመስራት ከፍ ያለ አሳሳቢ ስራ እየሰሩትን የመመገብም ዝንባሌ ይታይባቸዋል። ይሄ እንግዲህ መረጃን በማስተዳደር በኩል በሚጠቅመን ጊዜ ወይም የሚጠቅመን መስሎ በሚታየን ጊዜ የመረጃ ምንጮችም የአሰራጮቹን ያክል የዚህ አይነት ሚና እየተጫወቱ መሆናቸውን እናያለን። ምክንያቱም በተወሰነ መጠን የእነዚህ የብዙሀን መገናኛ ወይም ማህበራዊ መገናኛ ብዙሀን ተከታታዮች ተቀባይነት ሊኖራቸው የሚያደርጉ እውነትን ከሀሰት የመቀላቀል ዝንባሌ ያለ፣ እከሌ እኮ ተአማኒ ነው፣ እከሌ አይዋሽም የሚል አይነት ተቀባይነታቸውን ከፍ የሚያደርጉ ነገሮች አሉ። ስለዚህ ኃላፊነቱ ከብዙ ወገን ነው ማለት ይቻላል። በተለይ ከተቋማት ከፖለቲካ ተቋማት፣ በመንግስት ስልጣን ላይ ኖረው መረጃ የመስጠት አቅም ያላቸው ወገኖች ሁሉ ይህንን አብረው ማየት ይኖርባቸዋል። ኛን ሬዲዮ ጣቢያዎች፣ ጋዜጦች እና ሌሎችም መገናኛ ብዙሀን ወደዚህ ብዙን የመፍጠር ስራ መስራት አለባቸው ብዬ አስባለሁ። ስጋቱ ግልጽ ነው። በጣም አሳሳቢ ነው። መልካም። የድምፅ መቆራረጥ አለ። በተለይ ዶክተር ተሻገር በምትናገርበት ጊዜ የኢንተርኔት ግንኙነቱ የተዳከመ በመሆኑ ምናልባት አንዳንድ ሀሳቦች በተገቢው መልኩ በሙሉ መሰማታቸውን እጠራጠራለሁ። አድማጮችን ይቅርታ ጠይቃለሁ። ድሬዳዋ ዶክተር ተሻገር ያለበት አካባቢ የዋይፋይ ወይም ኢንተርኔት አቅርቦት ደከም ማለቱ ነው። በተቻለ መጠን ደግሜ አንዳንድ ነጥቦችን ለማንሳት ሞክራለሁ። ዶክተር ተሻገር ካንተ ሊጀምርና ወደ ዶክተር ቴዎድሮስ መጣለሆኝ። የሚነሱት ሀሳቦች በርካታ ናቸው። መፍትሄዎቹ ጋርም አልደረስንም። ብዙ ሀሳቦችን ማንሳት ይገባናል። እንደነ አቶ አዲሱ ስራ ደግሞ ይህን መረጃ ማጣራቱ ላይ የታዩ ክስተቶችን፣ ያሉትን ሁኔታዎች ቀረብ አድርገንም እንመለከታለን። እስኪ ግን የየራ ራሳችንን የዕለት መረጃዎችን እንዴት እንደምናገኝ በመመልከት እንጀምር። መረጃዎችን የምናገኝበት እንዴት እንደምንመርጥ፣ እንዴት እንደምናረጋግጥ ለአድማጮቻችን እንደው ቀረብ ብናደርግ በሚል ነው። አንድ ሰው የፈለገውን መስማት ወይም ደግሞ ለስሜቱ ቅርብ የሆነውን ነገር መስማት የመረጠበት ሁኔታ ይመስላል። ቅድም በተባሉት ክፍፍሎች ሰዎች በአንድ ወይ በሌላ ምክንያት ራሳቸውን ከሚያዛምዱበት ቡድን ጋራ ለዛ የሚጠቅምን መረጃ ትክክል ይሁን አይሁን ማጣራትም ሳያስፈልግ እንደ እውነት እየተቀበሉ ለሌላ መስጠት የተመረጠ ይመስላል። በትክክል ለሚፈልጉ ሰዎችም ግን ያን ሀል ቀላል አደለምና የትኛውም መረጃ እንዴት መርጦ እንዴት አንድ ግለሰብ አጣርቶ ማግኘት ይችላል? ለተራው ሰው ቀላል የሚባልም ፈተና አደለምና እስኪ የየራሳችንን በማሳየት አንዳንድ ነጥቦችን ለማምጣት እንሞክር። ዶክተር ተሻገር ጠዋት ስትነሳ ወደ ስራ ስትሄድ፣ ትምህርት ቤትም ከተማሪዎችም ጋር የምትወያይባቸውን ሀሳቦች ሊጨምር ይችላል። ስለ ዓለም ውሎና አዳር መረጃዎችን ከየት ታገኛለህ? ከመደበኛ የመገናኛ ብዙሃን ምንጮች እስከ ሌሎች ዓለም አቀፍ መረጃዎችን የምታገኝባቸው ድረስ አዘውትሮ የምታያቸው የመረጃ ምንጮች የትኞቹ ናቸው? እንዴት ትክክል መሆናቸውን ታረጋግጣለህ?